የዩናይትድ ስቴትስ ዴሞክራቲክ ፓርቲ ሁለቱ ፕሬዝደንታዊ ተወዳዳሪዎች ትናንት ኒው ሃምፕሻየር ግዛት ውስጥ ባደረጉት ክርክር ከፍተኛ ፍጥጫ ውስጥ መግባታቸው ተገልጿል። የሁለቱ ክርክር ትናንት የተካሄደው የፓርቲው ፕሬዝደንታዊ እጩ ማንጠሪያ ድምጽ የሚሰጥበት የመጀመሪያው ጉባኤ ከመደረጉ ከጥቂት ቀናት አስቀድሞ ነው። የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እና የቬርሞንቱ ሴናተር በርኒ ሳንደርስ የተጋጋለ ክርክር ነው ያካሄዱት። መካከለኛ ገቢ ያላቸውን አሜሪካውያን በመርዳት በኩል ማንኛቸው የተሻለ እንደሆኑ ለማሳመን ብዙ ጥረዋል። አዲሱ አበበ ተጨማሪ ይዟል። የተለመደው የእጅ ሰላምታ ልውውጥ ተካሄዶ ብዙም አልቆየ በሁለቱ መካከል የተጧጧፈ ክርክር ሲቀጥል መናገር ያለቦት ነገር ካለ በቀጥታ ይናገሩት እንጂ ባገኘሁት እርዳታ ምክንያት የአመለካከት ይሁን የድምፅ ለውጥ ለማድረጌ ምንም ማረጋገጫ አያገኙትም። የማያወላወል አቋም ያለኝ በወከለኝ ወገን በኩልም እስከማውቀው ድረስ የታመንኩ ነኝ። በዚህ ደግሞ ኩራት ይሰማኛል። ስለዚህ እርስዎም ሆኑ ለምርጫ ቀስቀሳ የሚያደርግሎ ክፍል ይህን የጀመራችሁትን አሽሙር አቁማችሁ በዋናው የአገር ጉዳይ ላይ እንነጋገር። በውጭ ጉዳዮች ረገድ ምስስ ክሊንተን የተሻለ ልምድ እንዳላቸው ያመኑላቸው ሴናተር ሳንደርስ የውሳኔ አሰጣጣቸውን ግን ጥያቄ ውስጥ ያስገባሉ። ኤክስፔሪንስ ኢዝ ኖት ዘ ኦንሊ ፖይንት። ልምድ ብቻ አይደለም፣ ዋናው ቁም ነገር፤ ውሳኔ አሰጣጥም ትልቅ ቦታ አለው። ከሴናተር ኦባማ ጋር እንዲሁ ለፕሬዝደንትነት በገጠሙበት ወቅት ኦባማ ከጠላቶቻችን ጋርም መወያየት ጠቃሚነት አለው በማለታቸው የዋህና ገራገር አድርገው ነበር የሞገቷቸው። እንደሚመስለኝ ግን እንደነዚያ ካሉት ጋር ነው መወያየትም ሆነ መደራደር ያለብን። ሁለቱ ዲሞክራቶች በምርጫ ዘመቻው ተራማጅ ሐሳብ ያለው ማን ነው በሚለው ነጥብ ዙሪያም ተከራክረዋል። ከኒው ሃምሸሩ ክርክር በፊት ሚስስ ሂላሪ ክሊንተን ከሴናተር ሳንደርስ በ16 ነጥብ እንደሚከተሉም የሕዝብ አስተያየት መለኪያዎች ይጠቁማሉ።